አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግርና የሩሲያ ወደ አፍሪቃ መመለስ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግር የመንግስት ይዞታ የሆኑ ንብረቶችን ለመሸጥ የወጣው እቅድ በቀጣዮቹ ሶስት ዓመታት ውስጥ ከዓለም በፍጥነት ከሚያድጉት አንዱ ተደርጎ የሚታመነውን የኢትዮጵያ ኢኮኖሚ እንዲሰፋ ይረዳል ብለዋል። የኢትዮጵያ መንግስት የኢትዮጵያ አየር መንገድንና ቴሌኮምን በመሳሰሉት ኩባንያዎች የአክሲዮን ድርሻ ለመሸጥ አቅዶ ሀሳብ አቅርቧል። የቅዱ ዓላማ የባለ ሀብቶች የመዋለ ንዋይ ፍሰትን ለመሳብ መሆኑን ድረገጹ ገልጿል። የኢትዮጵያ ኢኮኖሚ እድገት እስከ መጪው ሁለት ሺ ሀያ አንድ ዓመተ ምህረት ባለው ጊዜ ውስጥ በሶስት ዓመታት ውስጥ ማለት ነው በስምንት ከመቶ ማደግ ይቀጥላል ተብሎ እንደሚታመን የብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ ውስጥ የንግድ ስራ እንዲካሄድ ለማመቻቸትና ኢኮኖሚው እንዲጎላበት የግል ዘርፍን የመዋለ ንዋይ ፍሰት ከፍ ለማድረግ እንዲቻል ኢትዮጵያ ጉልህ የሆነ የተቋሞች ለውጥ እያደረገች ነው ሲሉ ጠቅላይ ሚኒስትር አብይ መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ወደ ዳቮስ ሲያመሩ ባለፈው ሰኞ በኢጣሊያ በኩል ባለፉበት ወቅት ከካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ተገናኝተው መነጋገራቸውን የቫቲካን ዜና ዘግቧል። ከቫቲካን በወጣው መግለጫ መሰረት ስለ ብሔራዊ እርቅና ክርስትና ሃይማኖት በኢትዮጵያ ሕዝብ ታሪክ ስላለው ሚና ተነጋግረዋል። በአፍሪካ የሚከሰቱት ግጭቶች በሰላም እንዲፈቱ እንደሚያስፈልግና ስለ አፍሪካ ማህበረሰባዊና የኢኮኖሚ እድገት ማንሳታቸውን የቫቲካን ኒውስ ጠቁመዋል። በመጨረሻም ርዕሰ ሊቃነ ጳጳሳቱና ጠቅላይ ሚኒስትር አብይ ስጦታዎች እንደተለዋወጡ ከኢትዮጵያ ጋቢና የ ክርስቶስን እርገት የሚያሳይ ቅብ ስዕል ሲሰጣቸው ርዕሰ ሊቃነ ጳጳሳቱ ደግሞ ምድረ በዳ ላይ የበቆሎና የወይን ዘለላ ምስል ያለበት መዳሊያ ለጠቅላይ ሚኒስትሩ መስጠታቸውን አንድ ቀን ምድረ በዳም ቢሆን የአትክልት ቦታ ይሆናል የሚለውን የኢሳይያስ ስንቢትን የሚመስል መሆኑን የሃይማኖት መሪው ማስረዳታቸውን የቫቲካን ኒውስ ዘግቧል። የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ሩሲያ በአፍሪካ የዋናነት ቦታ እያገኘች ነው ይላል። ሩሲያ ከሱዳንና ከማዕከላዊ አፍሪካ ጋር ግንኙነቷን ካደሰች ወዲህ የግል የሩሲያ ወታደራዊ ተቋራጮች በሁለቱም አገሮች ሲንቀሳቀሱ መቆየታቸው ተዘግቧል። ሞስኮ ከሳራ በመለስ ባሉት የአፍሪካ አገሮች ላይ ትኩረት በመስጠት በንግድ ማዳበር፣ በጸጥታና በመከላከያ ግንኙነት ላይ ስታተኩር መቆየቷ የቢቢሲው ድረ ገጽ ላይ የወጣው ዘገባ ጠቅሷል። ዘገባው አያይዞም ሩሲያ በአፍሪካ ስላላት እንቅስቃሴና ምን ያህል ስፋት እንዳለው ያስረዳል። ሱዳን ውስጥ በአሁኑ ወቅት ለሳምንታት ያህል ህዝባዊ ተቃውሞ ሲካሄድባት ቆይቷል። መንግሥት የአገሪቱን ኢኮኖሚ አኮራጅቷል የሚል ተቃውሞ ነው የሚሰማው። ሀገሪቱ በውጥረት ሁኔታ በምትገኝበት ባሁኑ ወቅት ታዲያ አንዳንድ የተቃውሞ ሰልፈኞችና ሚዲያ ሩሲያውያን ተቋራጮች የሱዳን የጸጥታ ኃይሎችን በማማከር ተግባር እየረዱ ናቸው እንደሚሉ ዘገባው ጠቅሷል። ባለፈው ዓመት የቢቢሲ የሩሲያ ቋንቋ አገልግሎት ባካሄደው ምርመራ ከመከላከያ ኃይል ጋር ቅርበት ያላቸው ምንጮች በተናገሩት መሰረት አንዳንድ ሩሲያውያን ቅጥር ሰራተኞች በሱዳን መታየታቸውን የሚያሳይ ማስረጃ ሰምተዋል ይላል ዘገባው። በአጎራባች ሀገር ማዕከላዊ አፍሪቃ ሪፑብሊክ ደግሞ በተባበሩት መንግስታት ድርጅት ከሚደገፈው መንግስት ጋር ያላትን ኦፊሴላዊ የጸጥታ ግንኙነቷን እያጠናከረች ነው። የሩሲያ ባለስልጣኖች በቅርቡ በማዕከላዊ አፍሪካ ሪፑብሊክ አሉ ስለሚባሉ ብዛት ያላቸው ሩሲያውያን ቅጥር አገልጋዮች የሩሲያ ባለስልጣኖች ቀለል አድርገው አይተውታል። አንዳንድ ተንታኞች እንደሚሉት ግን ሩሲያ የምታሳድረውን ተጽዕኖ ለመጠበቅ ወይም ለማስፋት በምታደርገው ጥረት የግል ወታደራዊ ኃይሎች ጠቃሚ ሚና እንደሚጫወቱ የቢቢሲው ዘገባ አስገንዝቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ታህሳስ ወር ጋዜጣዊ ጉባኤ ላይ ስለ ቅጥረኛ ቡድኖች ጉዳይ ሲጠየቁ የንግድ ጥቅማቸውን በማንኛውም የዓለም ማዕዘናት የመስራት መብት አላቸው ብለው እንደነበር ዘገባው ጠቅሷል። የቀድሞዋ ሶቪየት ኅብረት በቀዝቃዛው ጦርነት ማብቃት ምክንያት የኢኮኖሚና የፖለቲካ ኃይሏ እስከተዳከመበት ጊዜ ድረስ አፍሪካ ላይ ጠቃሚ ሚና ነበራት። አሁን ታዲያ በሞስኮ ከፍተኛ የኢኮኖሚ ትምህርት ላይ የሚሰሩት አና አንድሮኖቫ እንደሚሉት ሩሲያ በአፍሪካ ላይ ያላትን ቦታ ለመመለስና ለማጠንከር እየሞከረች ነው። አንዳንድ የገበያ መዳረሻዎቿ በእስያ ሀገሮች ቢሆንም ለአፍሪቃ የምታቀርባቸው ገበያዎች ጉልህ ቦታ አላቸው፣ እያደጉም ነው ሲል የቢቢሲው ዘገባ ጠቅሷል። በአፍሪቃ ዋናዋ የሩሲያ ደንበኛ አልጀሪያ መሆኗንም ዘገባው አውስቷል። ለዓመታት ያህል ዋና የዩናይትድ ስቴትስ ወታደራዊ ረድኤት ተረካቢ የነበረችው ግብፅም ጠቃሚ የሩሲያ ደንበኛ ሆናለች። የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም በገለጸው መሰረት ሩሲያ ከአራትና ሶስት ዓመታት በፊት ከአንጎላ፣ ከቡርኪና ፋሶ፣ ከካሜሩን፣ ከጋና፣ ከኢኳቶሪያል ጊኒ፣ ከማሊ፣ ከናይጄሪያ፣ ከሱዳንና ከደቡብ ሱዳን መሳሪያ የመግዛት ጥያቄ ቀርቦላታል። እነዚህ አገሮች ከሩሲያ ለመግዛት የፈለጓቸው መሳሪያዎች የመጓጓዣ ተዋጊ ሄሊኮፕተሮች ተዋጊ አውሮፕላኖች ከየብስ ወደ አየር የሚተኮስ ሚሳኤል እንደሚገኙባቸው ብዙውን ጊዜ የሚፈለጉት የታደሱ ጥቅም ላይ የዋሉ መሳሪያዎች መሆናቸውን የቢቢሲው ዘገባ አውስቷል የሩሲያ ወታደራዊ ዕቃዎች ከምዕራባውያኑ መሣሪያ አቅራቢዎች ጋር ሲነጻጸር ረከስ ያሉ ሲሆን ጠንካራና አስተማማኝ በመሆናቸው የደሃ አገሮችን ቀልብ እንደሚስቡ ሩሲያ አፍሪካ ውስጥ ስትገባ። ለራሷም የኢኮኖሚ ጥቅም እንደምታገኝ የቢቢሲ ድረገጽ ዘገባ አስገንዝቧል። የሩሲያ የአሉሚኒየም ኩባንያ ከጊኒ ቦክሳይት ማስገባት ጀምሯል። አልሮሳ የተባለው የሩሲያ መንግስት የአልማዝ ማዕድን ኩባንያም አቻምና ከአንጎላ ጋር የአልማዝ ማስገባት ውል ፈርሟል። ከሞዛምቢክ ጋርም ሁለት የጋዝ ማውጣት ስምነት አድርጋለች። በካርኔጊ የዓለም አቀፍ ሰላም ተቋም የሚሰሩት ነባር ተመራማሪ ፖል ስትሮንስኪ እንደሚሉት ሩሲያ በተፈጥሮ ሀብት ከታደሉት የአፍሪካ ሀገሮች ጋር በመስራት ብዙ ጥቅም ታገኛለች። ባለፈው ዓመት ሩሲያ ከኢትዮጵያ፣ ከአንጎላ፣ ከናሚቢያ እና ከዚምባብዌ ጋር የኢኮኖሚ ግንኙነት ለማጠንከር ስምምነቶች ፈርማለች ሲል የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።